ትልቅ ሀገራዊ አማራጭ የፖለቲካ ኃይል የሚያደራጅ የጋራ ኮሚቴ መዋቅሩን ሰማያዊ ፓርቲና የኮሚቴው አባላት አስታውቀዋል። ይፈጠራል የተባለው ፓርቲ ኢህአደግን የሚገዳደር ህብረ ብሔራዊ ፓርቲ እንደሚሆንና የሊበራል ዴሞክራሲን መስመር የሚያጠናክር እንደሆነም ተገልጿል። መለስካቸው አምሀ ዝርዝሩን ይዟል። የጋራ ኮሚቴው በአምባሳደር ቲያትር ትናንት በጠራው ጋዜጣዊ ጉባኤ ላይ ከተባበርን የማንፈታው ችግር አይኖርም የሚል ርዕስ ያለው የጽሑፍ መግለጫ አሰራጭቷል። የጽሑፍ መግለጫው ባለፉት ዓመታት የኢትዮጵያ ሕዝብ በከፈለው ከፍተኛ መሥዋዕትነት በአሁኑ ወቅት በሀገሪቱ ተስፋ ሰጪ ጅምሮች መታየታቸውን ያስገነዝባል። ይህ ተስፋ ሰጪ ጅምርም ከዚህ በፊት ተደጋግሞ እንደታየው በሚያሳዝን ክሽፈት እንዳይቋጭ ዜጎች በተናጠልና የተደራጁ ኃይሎች በጋራ ሆነው በከፍተኛ ጥንቃቄና የኃላፊነት ስሜት መሥራት አስፈላጊ እንደሆነ ያሳስባል። ይህን በመገንዘብ ሰማያዊ ፓርቲ ቀደም ሲል ጥሪ እንዳቀረበና መልካም ምላሾች እየተገኙ እንደሆነም የፓርቲው ሊቀመንበር አቶ የሸዋስ አሰፋ ይፋ አድርገዋል። አቶ የሸዋስ አክለውም አሁን በተፈጠረው አዲስ የሀገሪቱ ሁኔታ ቀደም ሲል ይታይ የነበረው የተቃዋሚ ፓርቲዎች አካሄድ ሊሠራ እንደማይችልና አደጋ ነው ያሉትን አመልክተዋል። አማራጭ ፖሊሲ ይዞ አማራጭ ሐሳብ ይዞ መምጣት ያስፈልጋል። በነገራችን ላይ የሕዝብ ትግል አማራጭ የፖለቲካ ኃይል እስከሌለ ድረስ ተመልሶ አገዛዙ ላይ ነው የሚወድቀው። አማራጭ ፖሊሲ ያለው ጠንካራ የሰው ኃይል ያለው የሚታይ የሚታመን ፖሊሲ ያለው ፓርቲ ያስፈልጋል። ያለዛ ስንት የፈለገ ቁጥር ሰው ይሙት፣ የፈለገ ቁጥር ይውደም፣ ምን በል ትግሉ የፈለገ ጊዜ ይውሰድ፣ ተመልሶ እዛው አገዛዙ ላይ ነው የሚወድቀው። ስለዚህ ይህንን ኃይል የመፍጠር ኃላፊነት አለብን፣ ሁሉም ዜጋ አለበት። ሰማያዊ ፓርቲ ደግሞ የበለጠ ኃላፊነት አለብን ብለን እየተንቀሳቀስና ያለ ነው። ይህን ጥሪ ከተቀበሉትና የኮሚቴው አባላት መካከል የዕድሜ ልክ ስራ ተፈርዶባቸው የነበሩትና በቅርቡ የተፈቱት የቀድሞ የአንድነት ዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ አንዱ ዓለም አራጌ ናቸው። አቶ አንዱ ዓለም በበኩላቸው ከዚህ በፊት በተቃዋሚ ፓርቲዎች መካከል የነበረው ግንኙነት በሀገር ላይ ያደረሰውን ጉዳት የሚያስገነዝብ ጭምር ነው በትንንሽ የግል ቁርሾዎች፣ በትንንሽ አለመጣጣሞች ትልቁን የሀገራችንን ድል የሀገራችንን ህዝብ የነጻነት ጥያቄ እየጣል ነው ያለ ነው። ስለዚህ የእኛ እምነት ምንድን ነው? ሁላችንም ከተባበርን ኢትዮጵያችን ታሸንፋለች፣ እርስ በእርሳችን ግን ስንሸናነፍ ኢትዮጵያችን ትሸነፋለች ብለን ነው የምናስበው። ኢትዮጵያ እንድታሸንፍ የምንፈልግ ከሆነ ደግሞ ሁላችንም ከራሳችን መጀመር አለብን። ስለዚህ አሁን በሰማያዊ ፓርቲ አማካይነት የተጀመረው ይሄ የፖለቲካ ኃይል የማሰባሰብ ጥንስስ በዚህ መሰረተ ሀሳብ ላይ የተመረኮዘ ነው። ይህንን አዲስ የፖለቲካ ባህል የመለወጥ ነው፣ የነበረውን መጥፎ የፖለቲካ ባህል በተሻለ የፖለቲካ ባህል መለወጥ ነው። ሌላው የጋራ ኮሚቴው አባል የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንት እንዲሁም በአንድ ወቅት በኢትዮጵያ ፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ የነበሩት አቶ ግርማ ሰይፉ ናቸው። አቶ ግርማ የዚህ ፓርቲ አባል ሊሆን የሚችለው ማን ነው ለሚለው ጥያቄ ነበር የመለሱት። ማንኛውም ኢትዮጵያዊ በዚህ ጉዳይ ያገባኛል የሚል ነው ጥሪ የቀረበለት። ስለዚህ ማንም ነው ሊገባ የሚችለው፣ በሰላማዊ ትግል የሚታገል ማለት ነው። ስለዚህ ከዚህ በፊት የምንነበራችሁ አንጠይቅ ከዚህ በፊት እንዴት ነው የምታደርጉት፣ በዚህ በፊት መንግስት ይወዳችሁ ነበር፣ ይጠላችኋል፣ ምናምን ስኖት አወር ቢዝነስ። እኛ የምንፈልገው አሁን በሚመጣው ፕላትፎርም ላይ የምናዋጣው ነገር አለ አሻራችንን ልናኖር እንፈልጋለን የሚል ካለ ሊመጣና ሊሳተፍ ይችላል የሚል አገራዊ ጥሪ ነው። በሀገሪቱ ውስጥ ትልቅ ፓርቲ ለመገንባትና የገዢው ግንባር የኢህአዴግ ተገዳዳሪ ለመሆን ያላችሁን ምኞት ወይም አላማ ነግራችሁናል። ትልቅ ፓርቲ ለመሆን የህዝቡን ሰፊ ድጋፍ ማግኘት ይጠይቃል። እንዲህ ያለውን የህዝብ ድጋፍ ለማግኘት የሚያስችል ርዕዮተ ዓላማችሁ ምንድን ነው? የጋዜጠኛ ጥያቄ ነበረ። ለዚህም ጥያቄ አቶ ግርማ ሰይፉ ምላሽ ሰጥተዋል። በእርግጠኝነት አንድ ነገር ማለት ይችላል። አቤት የዲሞክራሲ ለማንከተለው ሁሉ ጽንፈኛ የሆነ የኒዮ ሊብራል አስተሳሰብ ይኖራል ብለን አናስ ምክንያቱም በኢትዮጵያ ምድር ላይ እነዚህ ሁለቱ ቦታ የሌላቸው ናቸው ብለን እና ስለዚህ የማይመረጥ ነገር ለገበያ ይዘት እንደማንቀር እናረጋግጥላችሁ እንችላለን። ስለዚህ በዚህ በማካከለኛው በሊብራል አስተሳሰብ ውስጥ ወደ ቀኝ ሁን ወደ ግራ የሚለውን ወይም ደግሞ ወደ ቀኝና ወደ ግራ የትኛው ላይ ይሁን የሚለውን በጋራ ተወያይተን የጋራ ፍሬምወርክ እናደርጋለን የሚለው ነገር አለ። ሰማያዊ ፓርቲ ይሄንን እንደ አጀንዳ ተቀብሎታል። አሁን አይ ሞቼ እገኛለሁ እኔ ባልኩት እኔ ባለኝ ፕሮግራም ካልሆነ በስተቀር አይሆንም ሊለን ስላልቻለ ይህንን ኦንቴብል ስላመጣለን አብረን ለመስራት የተስማማ ነው ማለት ነው። ሰማያዊ ፓርቲ ይህን ጥሪ በይፋ ያቀረበው በግንቦት ወር መጨረሻ እንደነበረ አይዘነጋም። ፓርቲው በሚቀጥሉት ወራት ሁለት ጠቅላላ ጉባኤዎችን እንደሚያደርግና ትልቅ ሀገራዊ ፓርቲ ሆኖ ለመውጣትም እንደሚሰራ አቶ የሸዋስ አሰፋ ገልጸዋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ